Thank you. i'm just gonna get it ጋበሉት ይበሉ ይጠጡ፣ ወይኑ አድርጎበት ድንግል እናታችን ቤዛዊት ዓለም አንቺ ደረሽለት ሆንሽዋ ማላችን የለባቸው ሁሉ ይቻልሃል፣ ወይኑን ሙላላቸው። ማድጋው ባዶ ነው ብለሽ ተናገሽ ጌታን ያሳሰብሽው እመቤታችን ላ

ರಿದಾರ ಯಿ ತಾಲ